በመቶዎች የሚቆጠሩ የአፍሪካ ወጣቶች የወደፊት መሪዎች ዋሽንግተን ዲሲ ላይ በፕሬዚዳንት ባራክ ኦባማ አጋባዥነት ተገናኝተው ተሰባስበዋል። በስፍራው ሁኔታውን ሲከታተል የቆየው ሄኖክ ሰማእግዜር ዘገባ ይኖረዋል። ወደዚያው ነው የምናልፈው። ወደ 500 የሚሆኑ ወጣት አፍሪካውያን የወደፊት መሪዎች በዚህ በዩናይትድ ስቴትስ መጥተው ለስድስት ሳምንታት ያህል ተከታታይ የትምህርት ስልጠና እንዲሁም ተሞክሮ ማካፈል ስራዎች ተሰማርተው ነበር። መርሃ ግብሩ ለምን እንደተጀመረና ለምን አስፈላጊ እንደሆነ ፕሬዚዳንት ባራክ ኦባማ በንግግራቸው አስታውሰዋል። The objective was to give young Africans the opportunity to come to the United States and develop their skills as the next generation of leaders in civil society. ዐብይ አላማው አፍሪካውያን ወጣቶች ወዲህ ወደ ዩናይትድ ስቴትስ መጥተው የነገዎቹ የሲቪልና የንግድ ማህበረሰብ እንዲሁም በመንግሥት አስተዳደር የሚሰማሩ የተዋጣላቸው መሪዎች የሆኑ ዘንድ የሚያግዛቸውን ክህሎት እንዲያዳብሩ ነው። ጅምሩ የተጎናጸፈውን ምላሽ እጅግ አመርቂ የሆነ ነው ያገኘ ነው። የስልክና የኢንተርኔት አገልግሎቶች ባልተዘረጉባቸው የገጠር አካባቢዎች ጭምር በመላዋ አህጉሪቱ ወጣቶች ወደዚያ ግብ የሚያዳርሰውን ጉዞ ተያይዘዋል። ፕሬዚዳንት ባራክ ኦባማ አዳዲስ የማጠናከሪያ ሀሳብ ያሏቸውንም በዚህ በጉባኤው ዕለት ያስረዱ ሲሆን ስሙን ማንዴላ ዋሽንግተን ፌሎውሺፕ ብለውታል። በቀድሞ የደቡብ አፍሪካ የነጻነት አባትና የመጀመሪያው የሀገሪቱ ፕሬዚዳንት የነበሩት ኔልሰን ማንዴላ ስም ወጣቶች አፍሪካውያንን ለማነሳሳት በማሰብ ነው፣ ፕሬዚዳንት ባራክ ኦባማ ይህንን ስም መለወጡን ያበሰሩት። ከዛም በማስከተል ቁጥራቸው ወደ አንድ ሺህ ከፍ እንደሚል በሚቀጥለው ዓመት የሚመጡት የማንዴላ ፌሎዎች ማለት ነው። ይህንን ፕሬዚዳንት ባራክ ኦባማ አስምረው ሶስተኛው ነጥብ አሉ። ሶስተኛም በዚህ በያሊ ማለትም የአፍሪካ ወጣቶች ውጥን የመገናኛ መረብ አማካኝነት ብቃታቸውን የሚያጎለብቱና ለውጤት የሚያበቁ ልዩ ልዩ ዘዴዎችና አማራጮችን እናስተዋውቃቸዋለን። በኢንተርኔት አማካኝነት ሊከታተሏቸው የሚችሉ የትምህርት ፕሮግራሞችን፣ ባረአያዎች የሚቀርቡ ስልጠናዎችንና ክትትሎችን፣ አዳዲስ የፈጠራና የንግድ እቅዶችን ለመጀመር የሚያስችሉ ብልሃቶችን ከሚያስተምሩ እውቅ ባለሙያዎች ጋር እንዲገናኙም እናደርጋለን። በመላዋ አህጉሪቱና በዓለም ዙሪያ አዳዲስ የመተዋወቂያና የመገናኛ ዘዴዎችንም እናመቻቻለን። ፕሬዚዳንት ባራክ ኦባማ በዛሬ ዕለት እነዚህን ወደ አምስት መቶ የሚሆኑ ወጣት አፍሪካውያንን ባነጋገሩበት በጉባኤያቸው በሴኔጋል፣ በጋና፣ በኬንያና በደቡብ አፍሪካ ደግሞ ወጣቶች ሀሳብ የሚጋሩባቸው ማዕከላት ለማጠናከር እቅድ እንዳለ ገልጸዋል። እንግዲህ ከኢትዮጵያ የመጡ ወደ አስራ ሁለት የሚሆኑ ተሳታፊዎች አሉ። ከኤርትራ አንድ ተሳታፊ፣ ከመላው አፍሪካ አምስት መቶ ናቸው። ከእነሱ መሀል አስቀድሜ ሳባ ካሳይን አነጋግሬ ያለሁ በግል ንግድ ስራ ላይ የተሰማራች ወጣት ናት። ስሜ ሀሌታ ግዳይ ይባላለሁ። ከኢትዮጵያ ነው የመጣሁት። በአሁኑ ሰዓት የዋሽንግተን ያንግ አፍሪካን ሊደርስ ኢኒሼቲቭ ፕሬዚዳንት ባራክ ኦባማን ፕሮግራም አቴንድ በማድረግ ላይ ነው የምገኘው። አስቀድሞ በጣም ደስ የሚል ቀን ነው። ከፕሬዚዳንት ባራክ ኦባማ ጋር ለመጀመሪያ ጊዜ በአይን ስታያቸው፣ ለመጀመሪያሽ ነው ላንቺ? ፕሬዚዳንት ባራክ ኦባማንም እንደዚህ በአካል ሳያቸው በጣም ነበር ደስ የሚለው ላይክ ሰላም አሏችሁ? በእናንተ በኩል ሲያልፉ ደግሞ? አዎ፣ እኛ ላይክ ፊት ለፊት ነበርን። ፊት ለፊት ስለነበርን ሰላም እያሉ ነበር ያለፉት። ተጨብጠናል። ነው ሰላም ሰላም አሉ። ምን አሏችሁ ፕሬዚዳንቱ? ከነበረው ንግግራቸው የተረዳሁት ትልቅ የሆነ ህልም አላቸው በአፍሪካ ለአፍሪካ በአፍሪካ ወጣቶች ይተማመናሉ። መሪዎቻችን ያልተማመኑብንን መሪዎቻችን ያልሰጡንን ሽልማት ለሰራነው ስራ ዛሬ እዚህ ስማችን ተጠርቶ ትልቅ ምስጋና አግኝተንበታል። ከይቅርታ ጋር ሃሌታ ግደይ ነበረች። እንዲያውም የውጭ ጉዳይ ሚኒስትር ጆን ኬሪ ስማቸውን ከጠሯቸው ጥቂት ተሳታፊዎች መካከል አንዷ ነበረች። አስከትዬ ደግሞ ሳባካሳይን ላቅርብ። በንግድ ስራ ላይ የተሰማራች ወጣት ነች። ሰባ ካሳ ይባላሉ። ከኢትዮጵያ ነው የመጣውት ኮንስትራክሽን ካምፓኒ አለኝ ኢትዮጵያ ውስጥ እና ያንግ አፍሪካን ሊደርስ ኢኒሽቲቭ አፕሊካንት ነበርኩኝ መጀመሪያ ቤት ለማድረግ ስመረጥ አሁን እዚህ መጣውኝ ማለት ነው። አሁን እዚህ ምንድን ነው እያጠናሻለች? እዚህ ዋሽንግተን ፌሎውሽፕ እየተሳተፍኩኝ ነው። የመጀመሪያው የኦባማ ፍላግሽፕ ያንግ አፍሪካን ሊደርስ ኢኒሽቲቭ የተጀመረ ዋሽንግተን ፌሎውሽፕ አምስት መቶ ከአፍሪካ ሀገር ተመርጠናል ከኢትዮጵያ 12 ተመርጠናል ተመርጠና ከ23 ሰው አፕላይ ያደረገ ማለት ነው እና ሁላችን እዚህ በሶስት ትራኮች ነው የመጣ ነው በቢዝነስ ን ኢንተርፕሪነርሺፕ እኔ በዛው ላይ ነው ያለሁት ሲቪክ ሊደርሽፕ እና ፓብሊክ ማኔጅመንት አሁን በተለያዩ ዩኒቨርሲቲዎች ጋር የስድስት ሳምንት በጣም ኢንተንሲቭ የሆነ ትሬኒንግ ላይ ነበርን አሁን እሱን ጨርሰን ከፕሬዚደንት ኦባማ ጋር ይሄንን ፕሬዚደንሻል ሳሚት አደረግን ማለት ነው በጣም ደስ የሚል ነው ዛሬ ከፕሬዚዳንት ኦባማ ጋር ተገናኛችሁ? አዎ። አስቀድማችሁ ደግሞ ከሴክሬታሪ ኬሪ ጋር እንደዚሁ፣ ከኮንግረስ አባላት ጋር በጣም ከፍተኛ ደረጃ ላይ ያሉ የሜምበርስ ኦፍ ኮንግረስ ነው ያገኛችሁ። እርስ በእርስ መተዋወቃችሁ ፕሬዚዳንት ኦባማ አንድ አስምረውበት ለሁላችሁም መልእክት መጨረሻ ላይ ማሰሪያ አድርገው የወጡት ነጥብ እሱን ነው ከምንም በላይ እርስ በርስ መተዋወቃችሁ በጣም ወሳኝ ነገር ነው ሲሉ ነበር። እንደው ለአንቺ ትልቁ ትምህርት ምንድን ነው በዚህ በያንግ አፍሪካን ሊደርስ ፌሎውሺፕ? ሁለት ነገሮች። እኔ መጀመሪያ ወደዚህ ስመጣ ለምንድን የመጣሁት መሰለ በደንብ የፈለግኩት እውቀት ነበረ ማታ ሀገር ቤት ላገኘው ያልቻልኩት ማለት ነው። Uh, on an international level ሆነህ ስታየው ብዙ ነገር ብዙ ሪሶርስ የለንም። አንዳንዴ አንድ ሰው ጋይድ የሚያደርግህ ወይም የሆነ ኢንስቲትዩሽን ጋይድ የሚያደርግህ ትፈልጋለህ። ስኪል ትራንስፈር ላይ ወይም የእውቀት ሽግግር ላይ በጣም አምናለሁ እና እውቀት ሽግግር ለማድረግ ነው የመጣሁት እዚህ ስንማር በየእርሳሳችን ነው የሚባለው በየራሳችን ላይ የምንማረው የነበረው ነገር ይበዛል። ያውም እርስ በርስ የምትማማሩ ከአንድ እንግዲህ ይህ የወጣት አፍሪካውያን በዚህ በዩናይትድ ስቴትስ የሚያደርጉት ቆይታም ትንሽ አማርኛቸውን ያሻሽላል የሚልም ተስፋ አለን። ወጣቶቹ በተለይ የእንግሊዝኛ መቀላቀል ሁኔታዎች ነበሩ። ቆንጂት፣ ወደ ኤርትራ ስንሄድ ደግሞ እንዴት የተሻለ ጥሩ አማርኛ እናገኛለን መሰለች። ስሞን ክፍለዝጊ ይባላል። ቤተ መጽሐፍትን በዲጂታል እና የታተሙ መጽሐፍትን ለኤርትራን ወጣቶች ለማድረስ የሚሰራ ነው። ማንበብ ዜጋን ይቀይራል ማንበብ ወጣትን ይቀይራል ይላል። ስሜ ስምዖን ዘርዝጊ ክፍላ ይባላል። ከኤርትራ ነው የመጣሁት። የእኔ ተሞክሮ ደግሞ እንትን በኢንፎርሜሽን ማኔጅመንት ሲስተም ነው እና ንባብ እንዴት ያለ ጥቅም እንደሚያደርግ መስራት ነው። ንባብ ለዲሞክራሲና ለሂማን ራይት ለሁሉም ነገር ለብልጽግና ሆነ ለዲቨሎፕመንት ሁሉም ነገር ጥቂት ድርጊት እንደሆነ እና እሱ ነው ስራዬ። ስለዚህ ዌብሳይት አለ ነው ወይስ የማንበቢያ ሶፍትዌሮች ነው የምትጽፈው? ዌብሳይት የለም፣ ግን ምነው የምናደርገው ትንሽ የኢንተርኔት ፕሮቫይዲንግ ችግር ስላለ ሀገራችን በላይብረሪ ኢስታብሊሽ አድርገን ዲጂታል እና የትራዲሽናል የሚባል ላይብራሪ እና ኮሚኒቲ ላይብረሪዎች መስርታችን ንባብ እንዲያድግ ነው ስራችን። በኤርትራ ውስጥ ወጣቶች እንዲያነቡ ታደርጋላችሁ። ምን ያህል ተጠቃሚ ያላችሁ በእናንተ በዲጂታል ቤተ መጽሀፍት ወይም በሌሎቹ ብዙ ብዙ ብዙ ወጣቶች ይመጣሉ። ዛሬ ከፕሬዚዳንት ባራክ ኦባማ ጋር ተገናኘህ፣ እንዲያውም ሰላምታ ተለዋወጣችሁ። ምን ተሰማ? ኧረ በጣም በጣም ኩራት ተሰማ። ደስ ይላል፣ በጣም ደስ ይለኛል። ምንድን ነው እዚህ አሁን እየሰራ ያለው? በያንግ አፍሪካን ሊደርሺፕ ሲቪክ ሊደርሺፕ ነው። ሲቪክ ሊደርሺፕ ነው። የት ትምህርት ቤት ነው ያለው? ዩሲ በርክሊ። በጣም ጥሩ ትምህርት ቤት ነው። ምን ያህል ጊዜ ቆየ በርክሊ ታዲያ? ስድስት ሳምንት ለስድስት ሳምንት የወሰዱትን ስልጠና አጠናቀው ዛሬ ለሚቀጥሉት ሁለት ቀናትም እንደዚሁ የተለያዩ የስልጠናና የልምድ ልውውጥ እንዲሁም የዩናይትድ ስቴትስ ተቋማትን የሚጎበኙ ይሆናል። ነኚህ ወጣቶች የአሜሪካ ድምጽ ሬዲዮም በቀጥታ ከስፍራው እነኚህ ወጣቶች የሚያደርጓቸውን የልምድ ልውውጥና ተሞክሮ በቀጥታ ለእናንተ የምናደርስ ይሆናል። የስቱዲዮ እንግዳ አድርገን ደግሞ በሚቀጥለው የመስታወት ዝግጅታችን የእናንተን ጥያቄ እንዲመልሱና ሐሳባቸውን ልምዳቸውን እንዲያጋሩ ደግሞ መስኮት የምንከፍት ይሆናል። ለምሽቱ ያለን ዘገባ ይህን ይመስላል።